የባህል መድረክ የዛሬ 15 ዓመት አርሲ ውስጥ የተጠለፈችው የያኔዋ የ13 ዓመት ታዳጊ ከ15 ዓመት በኋላ ፍርድን አገኘች ይላል ከአንድ ወር በፊት የወጣ አንድ ዘገባ። ጉዳዩን ሲከታተለው የነበረው የአፍሪቃ ሰብዓዊ መብት ፍርድ ቤት ጠለፋና የአስገድዶ መድፈር ወንጀል በፈጸመው ግለሰብ ላይ ተገቢውን የቅጣት ፍርድ መጣል ባለመቻሉ ፍርድ ቤቱ ለተበዳዩዋ ኢትዮጵያ 150 ሺህ ዶላር ካሳ እንድትከፍልም ወስኗል። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በጠለፋ የሚፈጸም ጋብቻ ኢትዮጵያ ውስጥ ከኖሩ ጎጂ ልማዳዊ ድርጊቶች አንዱ ነው። ለአካለ መጠን ያልደረሱ ህጻናትን የትዳር ኃላፊነት ውስጥ የማስገባትን ጎጂነት በማስረዳት የሴቶች፣ የወጣቶች ማህበራት ድርጊቱ እንዲቆም እያስተማሩ መሆኑ ይነገራል። ዶቸበላ ያነጋገራቸው በዚህ ጉዳይ ላይ የሚሰሩ ተቋማት እንደሚሉት ጠለፋና አስገድዶ ጋብቻ በተለይ በአንዳንድ የገጠር ማህበረሰብ ውስጥ በመለመዱ ሁኔታውን ለመቀየር አስቸጋሪና ጊዜን የሚጠይቅ ይሆናል። በዕለቱ ዝግጅታችን በኢትዮጵያ ጠለፋና በለጋ ዕድሜ የሚፈጸም ጋብቻን የመሳሰሉ የቆዩ ጎጂ ልምዶችን ለመቅረፍ ምን እንደሆነ ይፈተሻል። መልካም ቆይታ። የጠለፋ ጋብቻ በተለያዩ የአፍሪቃ ሀገራት ብሎም በአንዳንድ የእስያ ሀገራት እንደሚታይ ጽሑፎች ያመለክታሉ። በኢትዮጵያ በተለይ በአንዳንድ የገጠር አካባቢዎች አንድ ጎልማሳ ለትዳር የፈለጋትን ልጃገረድ ጠልፎ ጋብቻን መፈጸም ሲያስብ፣ ፈርጠም ፈርጠም ያሉ ጓደኞቹን አሰባስቦ እንስራዋን ተሸክማ ውሃ ለመቅዳት ወደ ወንዝ ስትወርድ አሊያም ከገበያ ስትመለስ ካሰባሰባቸው ጓደኞቹ ጋር ሆኖ መንገድ ላይ ይጠብቅና ይተነኩላታል። ከዚያም እንዳውሬ ስርቅ አድርጎ በፈረስ ጀርባ አስቀምጦ ይሰወራል። የዛሬ 15 ዓመት ተጠልፋ ያለ ውዴታ ጋብቻ እንድትፈጽም የተገደደችው የያኔዋ የ13 ዓመት ታዳጊ ህፃን ከተያያዘችበት ቤታ መልጣ መውጣት በመቻሏ ነበር ዛሬ ከአፍሪቃ ሰብአዊ መብት ፍርድ ቤት ፍትህን ያገኘችው። ከመገናኛ ብዙኃን የኢትዮጵያ መንግስት መቶ ሀምሳ ሺህ ዶላር ካሳ እንዲከፍላት እንደተወሰነላት ሰምተናል ያሉን የኢትዮጵያ የሴቶች የህግ ጉዳዮች ማህበር ፕሬዝዳንት ወይዘሮ ዝና የታደሰ የተጠለፈችው የዚችን ልጅ ጉዳይ ማህበራችን ይከታተለው ነበር ሲሉ ገልጸውልናል። ልክ ነው። ያው ውሳኔ የተባለውን እስካሁን አላገኘ ነው። በነገራችን ላይ ውሳኔውን ያው ዜና ከመስማታችን በስተቀረኛም ብንሆን እና በፊት የተጀመሩ ነገሮች የነበሩ ቢሆኑም አሁን ሪሰንትሊ ግን እሷን ጉዳይ እኛ እየተከታተልን አልነበረም። ታሪኩ እኔም እንግዲህ ቅርብ ጊዜ ነው ይሄንን ማህበር ጆይን ያደረግኩት። ቀደም ሲል እንዲሁ ቦት ከሪፖርቶች እንደተመለከትኩት ግን የጠለፋ ጥቃት ነው የተፈጸሙባት። ልጅ አስራ ሶስት ዓመት ህጻን ነበረች አርሲ ውስጥ። ጠለፋ ደግሞ እንግዲህ የሚቀጥለው ነገር ጋብቻና ማስገድዶ መድፈር ነው። እነዚህ ነገሮች ተፈጽመውባታል። ከዛ በኋላ በማምለጧ ያንን ግንኙነት እንዲቀጥል ስላልፈለገች፣ ብዙዎች ብዙ በዚህ ነገሮች ተስማምተው ይቀጥላሉ እንደ ባህል። እሷ ግን ይሄንን ነገር ሪፖርት በማድረጉ አባቷ መታተሉት ስለነበረ በወንጀል ተከሰው ነበር የጠለፋቸው እና ግብረ አበሮቹ። እና የወንጀሉ ፕሮሰስ መጀመሪያ ፍርድ ተሰጥቶ ነበረ። ቀጥሎ ግን በነፃ ተለቀቁ ሰዎቹ። እዚህ ምንም መፍትሄ ማግኘት አልተቻለም። ከዛ በኋላ ግን ለአፍሪካ ሰብአዊ መብት ኮሚሽን ሪፖርት ተደርጎ ጉዳዩ እዛ ሲታይ ቆየ። የኢትዮጵያ መንግስትም ስምምነት አድርጎ ለልጅቷ ካሳ እንደሚገባ የነበረው የፍትህ ስርዓት ስህተት እንደተፈጸመ ስህተት በፈጸሙት ሰዎችም ላይ ደግሞ የዲስፕሊን እርምጃ ለመውሰድ ዝግጁ እንደሆነ፣ እንደዚህ በመሳሰሉ ነገሮች ላይ ጥሩ እርምጃዎችን ወስድ ቆይቶ ነበረ። በኋላ ግን ተቋረጠ። ሰምሀው በእኛ በኩል ግን ኢትዮጵያ ሕግ ባለሙያ ሴቶች ማህበር በፊት ሎካሊ ጉዳዩ ይታይ በነበረ ጊዜ፣ ኮሚሽኑ ጋር ይታይ በነበረ ጊዜ ክትትል ያደርግ ነበረ ጉዳዩ እና ከተወሰነ ጊዜ በኋላ ግን እሷም ወደ ሀገር ስለወጣች እና እንድንክላት ፈቃደኛ ስላልነበረች እኛ ከሁለት ሺ አስራ አንድ በፈረንጆች አቆጣጠር በኋላ ጉዳዩን ተከታትለ ነው አናውቅም። አሁን ግን ያው በዜና እንግዲህ በተለያየ ሚዲያ የተነገረው የአፍሪካ ሰብአዊ መብት ፍርድ ቤት ተብሎ ነው ብዙ ዜና የተባለው። በኋላ ደግሞ ኮሚሽን የሚሉ ዜናዎች አሉ። የኢትዮጵያ መንግስት መቶ ሀምሳ ሺ ዶላር ካሳ እንዲከፍላት ውሳኔ መሰጠቱን እኛም በሚዲያ ሰምተናል። በኢትዮጵያ አንዳንድ አካባቢዎች ሰዎች ጥለፋን ከፈጸሙ በኋላ ጠላፊው ወደ ተጠላፊዋ ወላጆች ዘንድ ሽማግሌዎችን መርጦ በመላክ ሽማግሌዎቹ እንዲያስታርቁ ለተጠላፊዋ ቤተሰቦች ካሳ ማለትም እንደ ገንዘብና ጥቂት ከብቶችን እንዲወስዱ በማድረግ ጋብቻው ህጋዊ እንዲሆን ጥረት ያደርጋሉ። አንዳንዴም የሴቷ ቤተሰቦች ከወንዱ ማለት ከትዳር ፈላጊው ጋር በመስማማት ጠለፋው እንዲፈጸም ይነገራል። የኢትዮጵያ የሴቶች የሕግ ጉዳዮች ማኅበር ፕሬዚዳንት ወይዘሮ ዝናይ በመቀጠል ነው። ብዙ ጊዜ እነዛ ነው ያው ይጠልፋሉ። እንግዲህ ጠለፋው ከሆነ በኋላ ነው የቤተሰብ ስምምነት የሚመጣው። ብዙ ጊዜ ብዙ ጊዜ አንዳንድ ጊዜ ምናልባት የቤተሰብ ምች ሊኖርበት ይችል ይሆናል። ብዙ ጊዜ ግን የጠለፋው ከተካሄደ በኋላ ሽማግሌ ይላካል። ልስቷ ቤተሰቦች ምርጫ የላቸውም። ያው አንድ ጊዜ ተጠልፋ ተወስዳለች። ስለዚህ ተደፍራለች እና ያ ግንኙነት ይቀጥል ነው የሚሻለው ብናለያያት የሚመጣ ለውጥ እንደ ጋብቻ መንገድም ተደርጎ ደግሞ ይወሰዳል። በአንዳንድ ቦታዎች ላይ ደግሞ እና እንደ አንዱ የጋብቻ መንገድ ተደርጎ ስለሚታሰብ እና ሽማግሌ ብዙ ጊዜ ስለሚኖርበት ጉዳዩ ከተፈጸመ በኋላ በስምምነት ነው የሚቀጥለው። ግን ምንድን ነው ያው እዚህ ውስጥ ጥፋት የሚያደርገው ነገር የሚጠለፉት ልጆች እድሜያቸው ውሳኔ ለመስጠት በፍላጎት ላይ የተመሰረተ ውሳኔ ለመስጠት በማይችሉበት እድሜ ነው የሚፈጸመው። ስለዚህ ልጆቹ ፈለጉም አልፈለጉም ወላጆቻቸው እስከተስማሙ ጊዜ ድረስ ይገፉበታል ይህንን ነገር ነገር ግን ያው ብቻ ውስጥ ያለ እድሜያቸው ሲገቡ ያለ ፍላጎታቸው ሲገቡ፣ ተያያዥ የሆኑ ብዙ ውጤቶች አሉታዊ ውጤቶች ይመጣሉ ማለት ነው። ትምህርታቸውን መከታተል አይችሉም፣ ለጤና ችግር ይጋለጣሉ፣ ያለ እድሜያቸው ያርግዛሉ፣ ይወልዳሉ እና ደግሞ በማይፈልጉት ግንኙነት ውስጥ ለመኖር ይገደዳሉ። እነዚህ እነዚህ ናቸው ችግሮቹ። በሴቶች ህጻናትና ወጣቶች ቢሮ ያገለገሉት አቶ ደረጀ ታምራት በግዳጅ የሚፈጸም ጋብቻ ላይ በተለይ በአማራና በኦሮሚያ ክልል የግንዛቤ ማስጨበጫ ስራ ለረጅም ጊዜ እንደሰሩ ገልጸውልናል። አስቀድዶ ጋብቻ ማለት ያው ጎጂ ልማድ የሚባሉት ያው በሶስቱ ነው የሚከፍሉት፣ ካላድሜ ጋብቻ፣ አስቀድዶ መድፈር እና ጠለፋ የሚባሉት ማለት ነው። እና አስቀድዶ ጋብቻን ስንመለከት አሁን ብዙ ጊዜ በገጠር አካባቢ ላይ ነው እሱ ሚስተዋሉት ያው በወረዳ እና በቀበሌ አካባቢ ላይ ና እንኳን የሰራሁበት አማራ ክልል ውስጥ ነበር የሰራሁት። እና ምንድን ነው እሱ ተደራሽ ስናደርጋቸው ሄደን ግንዛቤ ለመስጠር ስንወርድ ህብረተሰቡ ኦልሬዲ ግንዛቤ እንዳለው ታውቂያለሽ። ግን አሁን ምን አይነት ችግር ነው እያጋጠመን ያለው? ተማሪዎች ራሳቸው ሪቮልት አይነት ነገር ነው የሚመስለው። ያው በዳስ ጥናት የሚያረጋገጥ ምንድን ነው እድሜያቸው አስራ አምስት አመት የሆኑ ሴቶች ተማሪዎች ያው ቲኔጅ ነው የሚባሉት ና ሀያ አንድ ነው ብለው የመጋባት ነገር አለ። ትምህርትን ማርም ማለት ነገር አለ። ፕላስ ደግሞ ማለት ነው በጣም አሳሳቢ የሆነ ነገር ምንድነው፣ አለፋ በተከናወነበት ሰዓት ላይ የሀገር ሽማግሌዎች የሚጫያን መሪዎች ምናምን እንደ ሽማግሌ የሚላኩት እና ይሄ ነገር ነው ሬዲስ ለማድረግ በጣም አስቸጋሪ ሁኔታ ነው የፈጠረበት። ምክንያቱም እርስ በእርሳቸው ውስጥ ለውስጥ የተሳሰሩ ስለሆኑ ማለት ነው፣ እና ያንን ነገር መስተት አልተቻለም። ፕላስ ደግሞ በአስገድዶ ጋብቻ ላይ ስንመለከት አጎራባች ኦሮሚያ ክልል ያሉ ሰዎች ወደ አማራ ክልል በመግባት ታር ወይም ቅጠል፣ አረንጓዴ ቅጠል በመያዝ ይገባል ያለው ምክንያቱ ምንድን ነው? ሶሳይታል ኢንፍሉዌንስ ለማሳደር ነው። እሱ እልጃችሁን ካልሰጣችሁን ዘራው ነገር ይደርቃል ዘራም ወደፊትም አይለመልምም እና ፕሮዳክሽን አይኖርም የሚል የተዛባ ግንዛቤ እነሱ ላይ በመጫን ያው እስከ ድሮ ጋር ብቻ ይከናወናል ማለት ነው። ይህንን ለዘመናት የዘለቀ ጎጂ ልምድ ለመቅረፍ የተለያየ ትምህርትና ስልጠናን ብንሰጥም ቅሉ ቶሎ ይቀየራል፣ ማህበረሰቡም ግንዛቤ ያገኛል ተብሎ አይጠበቅም ሲሉ አቶ ደረጀ ታምራት በመቀጠል ያብራራሉ። አሁን እኔ በሰራውባት ሁለት ወረዳዎች ላይ ሰሜን ሸዋ አካባቢ ላይ የሰራት አለ ጠለፋ። አሁን እስፔሻሊ ደግሞ የሆነ ሰዓት ላይ ያጋጠመ ምንድን ነው ጠልፎ ቤቱ አስገባት አንዱ ኬዝ ና በኋላ ላይ ሽማግሌ ልኮ ላባት ዚያው ከአስራ ሁለት ሺ ብር ሰጥተው ልጅቷን ይሄ ልብስ ምናምናም ሺ ስም መቻውር አቁቶ ገዝቶላት ና በኋላ ላይ ልጅቷ ስታየው ለትዳር የሚሆናል ለምዛች እዛ ጋም እዚህ ጋም ሴቶች ያስቀምጥ ሰሞኑ ስታይ ላባት ጉዳያዋ ትናገራለች ሄዳ ከዛ እኛ ሴቶች ጉዳይ መስሪያ ቤት ሴቶች ወጣቶች መስሪያ ቤት ይመጡና ክስትን መስርት ይላሉ። እኛ ደግሞ ፌዙን አልተረዳንም ካሳ መቀበረሩን ማናቀም እና እንደዛ ነው አለ እና በኋላ ስናጣራ ሰውየው እራሱ መጣ ጠላፊው፣ እና ምንድና ብቻለው እንደዚህ ክሽ አለው እንደዚህ ልብስ ገሽ ያለው ካሳም ይመለስልኝ የገዛበትም ነገር ይመለስልኝ ነገር ብለው በኋላ በጣም ኮምፕሊኬት ሆነው ነገሩ በዛው አባትየውም ልጁ ልጅ ሰውም ጠፉ፣ ጠላፊውም ጠፋ። እና ወደ ህግ አይመጡም እዛው የመደራደር አልኩች በሀገር ሽማግሌ ላይ የሃይማኖት አባቶች ሰራተኞች ምናምን እርስ በርስ ስለሚደራደሩ ጽህፈት ቤት ደረጃ ራሱ መጥተው የካውንስሊንግ አገልግሎት ራሱ ስለማያገኘው ውስጥ ለውስጥ የመደራደር ነገር ነው እሱ ያለው በብዛት። እንዴት ነው ግን ይህንን ችግር መቅረፍ የሚቻለው? እሱን ለመቅረፍ ያው ግንዛቤ ፈጠራ አዌር ነው። ግንዛቤ ደግሞ በአንድ ጊዜ ይመጣል የሚል እሳቤ የለንም። እኛም ስንሰራ ፐርሰንቴጅ አለ፣ ያንን ፐርሰንቴጅ ለመቀነስ ነው እሱና፣ ረጅም ጊዜ ይፈጃል፣ አስተሳሰብ መቀየር ስለሆነ ማለት ነው እና እታች ያለው አስተሳሰብ ደግሞ ምንድነው ባህል ኦሪንተድ የሆነ ነገር ስለሆነ ቶሎ ብለሽ የምትቀይሩ ነገር አይደለም። ምክንያቱም እነሱ የሚሰሙት እዛው አካባቢ ላይ ያደርጉበትን የኖሩበትን ኢቨን ስሩ ጀኔሬሽን ሲተላለፉ የመጣውን ባህል ስለሆነ ከውጭ መተን እንደዚህ እንትምንላቸውም ኦኬ ኦኬ ይላሉ፣ ግን ተግባራዊ አያደርጉትም። ያው የጊዜ ትልቅ ጉዳይ ነው። በጊዜ ሂደት ውስጥ የሚፈጠው ነገር በሚሆ ነው። ስፔሻሊ አሁን አንድ በሰራሁበት ወረዳ ላይ የሴቶች ተማሪዎች ጂኤፍ የሚባላል ገርስ ኤዲውኬሽናል ፎረም የሚባል ና ግንዛቤ ከትምህርት ቤት ደረጃ ይሰጣችኋል። ኖቲስ እንዴት እንደሚጠቀሙ ከአንድ አስጠቃቀም ይምስኛው የገጠር ልጆች ስለሆነ ምናምን ነገር አያቅም። እና ስለ ጾታዊ ግንኙነት ይሄን ነገር ከታች ከሚመጡት ጀምሮ እየተሰጣቸው ቢያድጉ ና ለውጥ ሊመጣል ብዬ አስባለሁ። ፕላስ ደግሞ ታች ያሉትን ኮሚኒቲ ሊደሮች፣ የሀገር ሽማግሌዎች፣ ሃይማኖት አባት ወትር በማህበር ምናምን ፕሬር እዛ ላይ በማብዛት ለውጥ ማምጣት ይቻላል ግን ሳይሆን ነው እንጂ በአንድ ጊዜ ራዲካል የሆነ አይጠበቅም። ማምጣት ይቻላል ብቻ አይጠበቅም። የኢትዮጵያ የሴቶች የህግ ጉዳዮች ማህበር ፕሬዚዳንት ወይዘሮ ዝና የታደሰ እንደሚሉት ኢትዮጵያ ውስጥ በግዳጅ የሚፈጸም ጋብቻ ማለትም ጠለፋ አሊያም ያለእድሜ ጋብቻ አሁንም ይታያል። እንዲያም ሆኖ ብዙ ቀንሷል ማለት ይቻላል ባይ ናቸው። ብዙ ቀንሷል ማለት እንችላለን። እንደው በጣም ጥንቅ ያለ ጥናት ላይ የተመሰረተ ነገር አይደለም። አሁን ይሄ የምናገረው ጥናት ይፈልጋል። አሁን ይመስላል ይችላል። ድሮ እንዴት ነበረ፣ ዛሬ ደግሞ ምን ላይ ያለን የሚለውን ጥናት ማድረግ ይፈልጋል፣ ትክክለኛውን ዳታ ላይ ተመስርቶ ለመናገር። ነገር ግን ብዙ የተሰሩ ስራዎች አሉ። ያው አንዱ የእኛ ማህበር ነው። ብዙ በዚህ በጠለፋ ላይ ብቻ ሳይሆን ጎጂ ልማዳዊ ድርጊቶች፣ ሴቶች ላይ ችግር የሚያደርሱ ጎጂ ልማዳዊ ድርጊቶች፣ ያለ ዕድሜ ጋብቻ፣ ግርዛት፣ እነዚህን ነገሮች ትኩረት አድርጎ ብዙ ስራዎችን ሰርቷል። ጥናት ከማካሄድ ጀምሮ ጎጂ መሆኑን ለህዝብ ከማሳወቅ ጀምሮ የፖሊሲ ለውጥ እንዲመጣ የህግ ለውጥ እንዲመጣ ከማድረግ ጀምሮ ብዙ ስራዎችን ሰርቷል ለብዙ ዓመታት። ሀያ አመታችን ነው እንግዲህ ይሄ ማህበር ይኖር ከዚያም በተጨማሪ ሌሎችም ድርጅቶች መንግስትም የተለያዩ ስራዎች ሰርተዋል። ህግ እንዲሻሻል ተደርጓል። ያ መንግስት ትልቅ ክሬዲት የሚሰጥበት ነው። ጥናቶችን በማቅረብ እና ብዙ የውይይት መድረኮችን በማዘጋጀት የኛው ማህበር ብዙ አግዟል። ደግሞ በሌላ በኩል መንግስትን ጥሩ ህግ እንዲኖር አድርጓል እና የማስተማርም ስራዎች ብዙ ይሰራሉ በመንግስትም በኩል አሁን እንደውም ከቅርብ ጊዜ ወዲህ ደግሞ ጎጅ ልማዳዊ ድርጊቶችን የመከላከያ ስራዎችን ለመስራት ጥሩ የሆኑ ፍትህ ምላሾች እንዲኖሩ ለማድረግ የሚያስችል አገር አቀፍ የሆነ ስትራቴጂ በሴቶች ጉዳይ ሚኒስቴር መውጣቱን ማውቃለሁ። እንግዲህ እነዚህ እነዚህ ነገሮች ደግሞ ሲተገበሩ የተሻለ ነገር ይመጣል ብዬ ገምታለሁ እና እነዚህ እንግዲህ የተቀናጁ ነገሮች ማለት ትምህርቱ፣ ግንዛቤ ማስጨበት ስራው፣ የግፊት ስራው፣ የህግ ለውጡ እነዚህ ሁሉ ብዙ የሚያመጡት ለውጥ አለ። ከዛ በተጨማሪ ደግሞ በተለይ ደግሞ የኛ ማህበራት ቁሮም የሚሰራበት የነበረው ነጻ የህግ ድጋፍ አገልግሎት ይሰጣል እና እነዚህ ድርጊቶች የሚፈጸሙባቸውን ቦታ ቦታ ሌሎችን ቦታዎች ላይ በበጎ ፈቃድ አገልግሎት የሚሰጡ ሰዎችን አሰባስቦ በቅርበት ሪፖርት የሚደረጉባቸው አካላት እንዲሆኑ አድርጓል እና ያ ሪፖርት ለእኛ በጎ ፈቃደኞች በደረሰ ጊዜ ቶሎ ብለው ከፖሊስ ጋር በመተባበር ከፍትህ አካላት ጋር በመተባበር ጉዳዩ ሪፖርት እንዲደረግ እርምጃ እንዲወሰድበት ብዙ የተደረጉባቸው ኬዞች አሉ። እና እነዚህ እነዚህ ነገሮች እንግዲህ ጥሩ ውጤት አላቸው። ብዙ ለውጥ መጥቷል ብለን እንገምታለን። አንዱ መገመቻው መንገድ ለምሳሌ በእርግጥ ሙሉ በሙሉ እሱ መልስ ላይሆን ይችላል ግን ሪፖርቶች ቀንሰዋል። አሁን ቀደም ሲል በጣም የጠለፋ ሪፖርቶች ብዙ እናገኝ ነበረ። አሁን ብዙ አይደሉም። ፖሊስም ጋር በቀጥታ የጠለፋ ጉዳይ ሪፖርት የሚደረጉት ቁጥር ከሌላው ከሌላው ጉዳይ ጋር ሲነጻጸር አነስተኛ ነው። ግን ያ ማለት ደግሞ አንዳንድ ጊዜ ሙሉ ለሙሉ ድርጊቱ ጠፍቷል ማለት ወይም ደግሞ የሚገምተውን ያህል ቀንሷል ለማለት ላይሆን ይችላል። አንዳንዶቹ በባህሉም፣ በአካባቢው ጫናም፣ በቤተሰብ ጫናም ሪፖርት ለማድረግ ፍላጎትን ሳይኖራቸው የሚቀሩ ይኖራሉ እና ትክክለኛውን ነገር ያሳየናል ማለት ባይሆንም ግን ከተለያዩ ነገሮች የምንገምተው ብዙ ቀንሷል ብለን የምናስ እንዶ። የት አካባቢ ነው በጣም የሚበዛው? ቤት ቤትኛው አካባቢ ነው ይሄ ጠለፋ የሚበዛው? ጠለፋ ያው በአብዛኛው ኦሮሚያ ነው። አማራም ውስጥ የተወሰነ ይኖራል። ያለ ዕድሜ ጋር ብቻ የምንለው ትንሽ ከጠለፋ የሚለየው ምንድን ነው? አሬንጅ ሆኖ ቀድሞ ሽማግሌ የልጅቷ ቤተሰብ ጋር ተልኮ የቤተሰብ ስምምነት ተገኝተውበት፣ እንደዚህ ያው የልጅቷ ፍላጎት እውቀትና በብስበስ ላይ የተመሰረተ ባይሆንም ሁሉ ነገር አሬንጅ ተደርጎ የሚፈጸም ነው። የጠለፋው ደግሞ ኃይል ስለሚኖርበት ና ቅድሚያ ስምምነት ስለማይኖርበት ነው እና በአብዛኛው ይሄ ያለ እድሜ ጋብቻ በአማራው አካባቢ ሲካሄድ እናያለን። በዚ ላይ ወደ ሰሜን ራይም አማራውም አካባቢ ሌላም ወደ ደቡብም ይፈጸማል። ያ ግን በብዛት ሰሜን አካባቢ እናየዋለን። ጠለፋ ደግሞ በብዛት ኦሮሚያ አካባቢ ነው የምናየው። ግን እንደው ጠለፋ የደረሰባት ሴት ክስ ደርሷችሁ ያደረጋችሁት እርምጃ አለ? እስከዛሬ ድረስ የጠለፋ ጉዳይ የወሰዳችሁት በፍርድ ቦታ እንዲመጡ፣ ለፖሊስ ጉዳዩ ሪፖርት እንዲደረግ፣ ምርመራ እንዲጣራ፣ ክስ እንዲመሰረት፣ በኋላም ደግሞ ፍርድ እንዲገኝ ያደረግንባቸው ጉዳዮች በጣም ብዙ ናቸው። ደግሞ አንዳንዱ ደግሞ መከላከል ላይ እያተኮረ ይሆናል ቀድመን የምንሰማበት ጊዜ ይኖራል። ለምሳሌ ጠላፊዎቹ ያመለጣቸው ወሬ ይኖርና ልጆቹም ራሳቸው ሊጠለፉ የታቀዱት ልጆች ወሬ የሚያገኙበት ጊዜ ይኖራል፣ ወይ የአካባቢ ሰው የሚያገኝበት ጊዜ ይኖራል። እንደዛ አይነት ነገር ሲፈጠር ደግሞ ሲታወቅ ደግሞ አስቀድሞ ቀድሞ ጉዳዩን ለፖሊስ ሪፖርት አድርጎ ጠላፊዎቹ እንዲያዙ፣ ወይም ድርጊቱ ገና እየተጀመረ ባለበትም ጊዜ ደግሞ የአካባቢው ሰው ውታ ሰምቶ ነገሩ እንዲቋረጥ የተደረገባቸው ጉዳዮች ደግሞ በጣም ብዙ አላባ፣ አካባቢ ኦሮሚያ፣ ወደ ማጥቅ አርሲ ብዙ ናቸው። እንደዚህ አይነት ስራዎች የሰራንባቸው ጉዳዮች አዲስ አበባ የሚገጥመናል። አሁን በቅርብ ጊዜ የስምንተኛ ክፍል ተማሪ የሆነች ልጅ እናቷ ልትግራት የምትፈልግ በመምህራኖቹ ሪፖርት በተደረገልን መሰረት ፖሊሱን ጋር ጉዳዩን እንትን ብለን ደግና እናትየውንም አነጋግረን አሳምነን የልጅቷን ስትመዳር ሀሳብ እንድትተው አድርገን ልጅቷ ትምህርቷ እንድትቀጥል ሆኗል። እና እንዲህ እንዲህ አይነት ነገሮች ያው በብዛት ልንሰራባቸው ጉዳዮች ናቸው። ስለዚህ እንግዲህ ማህበራችሁ በአዲስ አበባ ከተማ ላይ ብቻ አይደለም ትኩረቱን ያደረገው። የእኛ ድርጅት እንዲያውም ከእንዶ ከአዲስ አበባ ይልቅ በአብዛኛው ክፍለ ሀገሮች ውስጥ በገጠር ውስጥ ይሰራል ማለት ይቀለኛል። ብዙ ስራዎቻችን ክልሎችም ላይ ታርጌት ያደረጉ ናቸው። ለምሳሌ ይሄ ነጻ የሕግ ድጋፍ አገልግሎት የምንሰጠው አዲስ አበባ ላይ ብቻ አይደለም። ስድስት ቅርንጫፍ ስት ቤቶች በክልሎች ከተሞች ላይ አሉ። እንደገና እነዚህ ቅድም የጠቀስኳቸው የበጎ ፈቃደኛ ኮሚቴዎች የምንላቸው አሉ። እነሱ ደግሞ በአነስተኛ ከተሞች ሆነው የገጠሩን ማህበረሰብ ለማገልገል ገጠሩ ማህበረሰብ ጋር ጠጋ ብለው የተቋቋሙ ናቸው። እንደው እንደ ምሳሌ ለማንሳት ጋምቤላ ውስጥ ስድስት የሚሆኑ ኮሚቴዎች አሉ። ላሬ፣ ኢታንግ እንደዚህ የሚባሉ ቦታዎች ወደ ቤኒሻንጉል ብትሄጂ ማኦ ኮሞ ሆሞሻ፣ ካማሽ እንደዚህ የሚባሉ ቦታዎች ላይ ሁሉ እንሰራለን። ወደ ኦሮሚያውም ስንሄድ እንደዛው ወደ አስራ ሶስት የሚሆኑ አነስተኛ ከተሞች ላይ እየሰሩ ያሉ ኮሚቴዎች አሉ። ደቡቡም እንደዛው፣ አማራም እንደዛው። ከዚህ በተጨማሪ ደግሞ ከነጻ አገልግሎቱ በተጨማሪ የእነዚህ የግንዛቤ ማስጨበጥ ስራዎቻችን እነዚሁ የኛ ኦፊሶች ያሉባቸውን ቦታዎችም ታርጌት ያደርገው ከዛም ውጭ ከዛም ውጭ ደግሞ የእኛ ቢሮዎች ባይኖሩም የእኛ ሰዎች ባይኖሩም ግን ችግሩ አለበት ብለን ያሰብንበት ቦታ ሁሉ እቅድ እየተያዘ ነው የሚሰራው፣ እና እንደውም በጣም ወጥተን እንሰራለን ብዬ ያስባለው። ይሄን ስል ግን ሙሉ ለሙሉ እንዳው ኢትዮጵያ ያሉት ወረዳዎች ላይ ሁሉ አለን፣ እዛ ቦታ ላይ ሁሉ ሰርተናል ማለት አይደለም። ግን በተቻለን መጠን ከከተማ ውጭ ያለውን ሁኔታ በጣም አድርገን መሰረት አድርገን ለመስራት ነው ጥረት የምናደርገው።